ከዚህ ቀደም የዝንጀሮ ፈንጣጣ ተብሎ ይጠራ የነበረው የኤምፖክስ ወረርሽኝ ወደ ኢትዮጵያ እንዳይገባ የመከላከልና የመቆጣጠር ስራ መጀመሩን የህብረተሰብ ጤና ኢንስቲትዩት ገለጸ። የወረርሽኙ ምልክት እስካሁን በኢትዮጵያ አልታየም ያሉት የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሉ በሽታው በተከሰተባቸው ሀገራት በሚመጡ ሰዎች ላይ የመለየት ስራ እየተሰራ መሆኑን ተናግረዋል። የአለም ጤና ድርጅት ወረርሽኙን አለም አቀፍ ድንገተኛ የህብረተሰብ ጤና አደጋ ነው ሲል ከሳምንት በፊት ማወጁ ይታወሳል። ኬኔዲ አባተ ተጨማሪ አለው። የኢትዮጵያ ደቡባዊ ጎረቤት ኬንያን ጨምሮ በምስራቅና በማዕከላዊ የአፍሪካ ክፍሎች እየተስፋፋ የሚገኘው ቀድሞ የዝንጀሮ ፈንጣጣ ይባል የነበረው የኤምፖክስ ወረርሽኝ ምልክት እስካሁን በኢትዮጵያ እንዳልታየ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ለአሜሪካ ድምጽ አስታውቋል። የኢንስቲትዩቱ ዋና ዲሬክተር ዶክተር መሳይ ኃይሉ ወረርሽኙ በዓለም አቀፍ ደረጃ አሳሳቢ የሆነ የድንገተኛ የጤና አደጋ እንደሆነ በዓለም የጤና ድርጅት ከታወጀበት ጊዜ ጀምሮ የመከላከል ስራዎች መጀመራቸው ውን ገልጸዋል። ወረርሽኙ መከሰቱን ሪፖርት ካደረጉ የአፍሪካ ሀገራት ወደ ኢትዮጵያ በሚገቡ ሰዎች ላይ ልየታ በማድረግ የቅድመ መከላከል ተግባር እየተከናወነ ይገኛል ብለዋል። ዶክተር መሳይ በሰጡን ማብራሪያ በዓለም አቀፍ አየር ጣቢያዎች ወይም ኤርፖርቶችና የድንበር መግቢያና መውጫ ኬላዎች ላይም የድንበር ጤና ቡድን ይዛ አለ በዚህ የሰለጠኑ አሉ የተጠረጠሩ ወይም የተረጋገጡ ሪፖርት ከዛ ሀገር የሚመጡ ተጓዦችን ሲኖሩ የልየታ የስክሪኒንግ የጤና ዲክሌሬሽን ፎርሞች የምሞሉ አሉ እነሱንም በማስሞላት ሌሎች ደግሞ ምልክቶችንም የመለየት ስራዎችን እንሰራለን። በተለይ ከአፍሪካ አሁን ከአስራ ሁለት ሀገራት የሚመጡ ተጓዦች ላይ ልየታ ስራዎችን የሰራ ነው የምንገኝ። እስካሁን ግን የተረጋገጠ ወይንም የተጠረጠረ ታማሚም ወረርሽኙ በኢትዮጵያ ከተከሰተ ለመቆጣጠር እየተደረገ ነው ስላሉት ዝግጅትም አብራርተዋል። የዝግጁነት ስራዎችን በሚመለከት የተለያዩ ለምሳሌ አንደኛ የላብራቶሪ አቅም የተጠረጠሩ ሰዎች ከተገኙ በአስቸኳይ መርመሪና ማሳወቅ አስፈላጊውን እንክብካቤና የመከላከል ለመስራት የሚያስችሉ አገራዊ ፕሮቶኮሎች እና ፖሊሲዎች አሉ። በዛ መሰረት እንሰራለን። ብሔራዊ የምርመራ አቅምን ደግሞ መፈተሽ እና ማዘጋጀት ይጠይቃል። እነዚህን ቀድመ አዘጋጅተናል። የዓለም ጤና ድርጅት ቀድሞ የዝንጀሮ ፈንጣጣ ይባል የነበረው የኤምፖክስ ወረርሽኝን ዓለም አቀፍ ድንገተኛ የህብረተሰብ ጤና አደጋ ነው ሲል ያወጀው ከሳምንት በፊት ነበር። የዓለም ጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም በዴሞክራሲያዊ ሪፐብሊክ ኮንጎና በሌሎችም የአፍሪካ አካባቢዎች የኤምፖክስ ተጠቂዎች ቁጥር መጨመር ወረርሽኙን የዓለም አሳሳቢ ድንገተኛ የህብረተሰብ ጤና አደጋ እንደሚያደርገው ገልጸዋል። ዶክተር ቴድሮስ በሽታውን ዓለም አቀፍ ድንገተኛ የህብረተሰብ ጤና አደጋ ብለው ባወጁበት ወቅት ባደ ያደረጉት ንግግር በዴሞክራሲያዊ ሪፐብሊክ ኮንጎ በፍጥነት መስፋፋቱና በተለያዩ አጎራባች ሀገሮች መከሰቱን የሚገልጹ ዘገባዎች በጣም አሳሳቢ ናቸው። ይህን ወረርሽኝ ለማስቆምና ህይወትን ለማዳን የተቀናጀ አለም አቀፍ ምላሽ እንደሚያስፈልግ ግልጽ ነው ብለዋል። የአፍሪካ በሽታዎች መቆጣጠርና መከላከል አፍሪካ ሲዲሲ ከትናንት በስቲያ ረቡዕ እንዳስታወቀው በአውሮፓውያኑ 2024 ብቻ ማለትም ለ8 ወራት በሚጠጋ ጊዜ ውስጥ 17541 ሰዎች በኤምፖክስ ተይዘው 517ቱ መሞታቸው ተረጋግጧል። ይህም ካለፈው ዓመት ጋር ሲነጻጸር በበሽታው የተያዙ ሰዎች ቁጥር 160 በመቶ፣ ለሞት የተዳረጉት ደግሞ በ19 በመቶ መጨመሩን ያመለክታል። በበሽታው ከተያዙት ውስጥ 96 በመቶ ተወካዮቹ ከሟቾቹ ደግሞ 97 በመቶ የሚሆኑቱ ከዴሞክራሲያዊ ሪፐብሊክ ኮንጎ እንደሆኑም ገልጿል። ቫይረስ አማካኝነት የሚከሰተው ኤምፖክስ ከእንስሳት ወደ ሰው እንዲሁም ከሰው ወደ ሰው የሚተላለፍ ሲሆን ትኩሳት፣ ራስ ምታት፣ ድካም፣ የቆዳ ላይ ሽፍታ፣ የሰውነት እብጠት ከሚያሳያቸው ምልክቶች መካከል ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።